ሶስት የቤንሻንጉል ማረሚያ ቤት አዛዦች ምዕራብ ወለጋ ውስጥ መታገታቸውን የቤተሰቦቻቸው አባላት ገለጡ። በቤንሻንጉል ጉሙዝ የካማሺ ዞን ማረሚያ ቤቶች አዛዦች በምዕራብ ወለጋ ቦጂ ድርመጂ ወረዳ ውስጥ ባለፈው ሳምንት ሐሙስ በታጣቂዎች መታገታቸውን ከቤተሰቦቻቸው አንዳንዶቹ ለአሜሪካ ድምፅ ተናግረዋል። የቦጂ ድርምጂ ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ደበላ ተክሉ ሶስቱን የካማሺ ዞን ማረሚያ ቤት አዛዦች ያገቱት የሸኔ ታጣቂዎች ናቸው ይላሉ። ለማስለቀቅም ጥረት እየተደረገ መሆኑን ገልጠዋል። ናኮር መልካ ነው ያነጋገራቸው። ከታገቱ ሶስት የካማሺ ዞን ማረሚያ ቤት አዛዦች መካከል የአንዱ ባለቤት መሆናቸውን የተናገሩትና ስማቸው ቢጠቀስ እርሳቸውም ሆነ ታጋቹን ለበለጠ አደጋ ያጋልጣል የሚል ስጋት እንዳላቸው ገልጸው አስተያየታቸውን በስልክ የሰጡት እናት እገታው የተፈጸመው ባለፈው ሳምንት ውስጥ መጋቢት 22 2014 ዓ ም መሆኑን ተናግረዋል። እገታውም የተፈጸመው ቦጂ ድርመጂ ወረዳ ውስጥ ገባ ደበላ በመባል ከሚታወቀው ስፍራ ዝቅ ብሎ ያለው ጫካ ውስጥ መሆኑን ጠቅሰው ስለ አጋቾቹ ማንነትና የተፈጸመበትን ሁኔታ አውቃለሁ ያሉትን ያብራራሉ። አራት ሆኖ መኪና ላይ ወጡ። ምን አይነት መኪና ላይ? ባስ ላይ ነው። ምን ያህል ሰዎች ትሆናላችሁ? ወደ ሀያ ሰባት ሀያ ሰባት ሀያ ስምንት እንሆናለን። ከየት ተነስታችሁ ወዴት ይሄዳችሁ? ከነጆ ተነስተን ከመሽ እየገባ እሺ። ከዛ በኋላ መኪናዋ ሂዳው የሆነ ጫካ አካባቢ በቃ ትላልቅ ዛፎች አካባቢ ዞር ደስ ደርጎን አስቆሙ። እኛ ኦኔግ ነን ብለው ነው መጀመሪያ ራሱ መኪና ውስጥ ሲገቡ ራሱ ኦኔግ ሸኔን እኛ ወቁን አሉ። ምን አይነት ልብስ ነው የለበሱት? የሆነ ቡራቡሬ ነገር ነው፣ ጸጉራቸው ትላልቅ ነው። በቃ ምንድን ነው ፍላጎታችን አሉ። እኔ አላውቅም እንግዲህ እሱን የማውቀው ነገር የለኝም። በቃ ደግሞ ባሌ ቁጭ ብሎ ነበር እኔ አጠገብ፣ እሱንም ትኩር ትኩር ብሎ አይተውት በቃ እዚህ አካባቢ ከመሽ ውስጥ አስተዳዳሪ ብዙ ናቸው ምናምን ብለው አስር የሚሆኑ ጉሙዞችን አወረዱ። ከነሱ ጭምር ምን ውረዱ ይሄ ከሌ ከሌ ከሌ ከሌ ብለው ን ውረዱ ተባለ። ከዛ እነዛን መታወቂያቸውን ካዩ በኋላ ወደ መኪናው ካስገቡ በኋላ ማለት ነው የማረሚያ ፖሊስ አስተዳደሪ ናቸው ምናምን ብለው አስወረዳቸው። ስምስማቸውን ጠርቶ ማለት ነው አብዱራይም ና ውረድ አለው። ቦካና ውረድ አለው። ያኛውን ደግሞ ና ና ና ና አንተ ሰውዬ ብለው አወረዱት። ሶስቱን ካወረዱት በኋላ ማለት ነው ሹፌሩን የሆነ ጥያቄ ስለምንጠይቃቸው እነዚህም ይዘ ሂደን ከዛ ሹፌሩ ለመነ። ወርዶ እንዴት ብዬ ነው ወደዛ ብረሰብ ተመልሼ የምገባ ይዘ ሌላ መኪና አለ ከኋላ ከኋላ ነው የምንልካቸው፣ ጥያቄ ጠይቀን ምናምን ብሎ ሹፌሩ ይዞን ሄደ። እገታው ከተፈጸመ ወዲህ ለሁለት ቀናት በስልክ የባለቤታቸውን ደህንነት ማረጋገጣቸውን ጠቅሰው ካለፈው ሳምንት ቅዳሜ ጀምሮ ግን ይህ ዜና እስከተጠናቀረበት ጊዜ ድረስ ደግመው ድምጻቸውን አለመስማታቸውን ገልጸዋል። ባሊያ አነጋግሮኝ ነበር በነሱ ስልክ ማለት ነው። እና ሰላም ነን እኛ ደህና ነን ልጆቼ ደህና ናቸው ምናምን ብሎ ጠየቀኝ። ደህና ናቸው ብዬ እንትን አልኩኝ። በቃ እኛ ደህና ነን፣ ምንም አታስቡ ምናምን ብሎኝ እንትን አለ። ንጋታ እጠብቃለሁ፣ እሑድ ጠብቃለሁ፣ ምንም እንትን የለም። አሁን የት እንዳሉም አልታወቀም፣ ምንም አልታወቀም። በኦሮሚያ በኩል ደግሞ ከዚህ ሽማግሌዎች ተልኮ ነበር ዛሬ ስንደውል እራሱ አባገዳን ምናምን ተገናኝተን እዛ ያሉትን አካባቢ አባገዳን ተገናኝተን ስንነጋገር ከዚህ አካባቢ የት እንደወሰዷና የሉም አካባቢው ላይ ምናምን አሉ። አንድ የካማሺ ከተማ ነዋሪ እገታው አሁን ይፈጸም እንጂ በነኛ የኢትዮጵያ መንግሥት ሸኔ ብሎ የሚጠራቸው እና በአሸባሪነት የፈረጃቸው ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩ ታጣቂዎች ከዚህ ቀደምም በካማሺ ዞን አመራሮች ላይ ጥቃት ፈጽመው ነበር ሲሉ ገልጸዋል። ሁለት ሺ አስራ አንድ ካቢላ በተባለ ቦታ ላይ አንድ ከማሺ ወረዳ አስተዳዳሪ ነው የተገደለብኝ። ከዛ በኋላ በሁለት ሺ አስራ ሁለትም ኮማንደር ታደሴ ጆዋን የሚባል እሱም ተገደለ። ብንዛው ይሄ እንግዲህ ሶስተኛው ነው። ማረሚያ ቤቶች ፖሊሶች ናቸው። አንዱ ኮማንደር ጉተማ ደለና ነው የሚባለው፣ ሁለተኛው ደግሞ ኢንስፔክተር ቦካ ቢስሌ ነው፣ ሶስተኛ ደግሞ ኮማንደር አብዱራሂም ነው የሚባለው። ምንም ምንም ምንም ምንም የተለያየ መረጃ ነው የሚሰጡ። ለማጣራት ስንሞክርም ደግሞ እንግዲህ ትክክለኛ የት እንዳሉ የሚታወቅበት ሁኔታም እስካሁን ግራ እያጋባ ነው ያለ። የአካባቢው መንግስት እንግዲህ ለዚህ ነገር ልዩ ትብብር አድርጎ እገታው እንደተፈጸመበት የተገለጸው የቦጂ ድርመጂ ወረዳ ብልጽግና ጽህፈት ቤት ኃላፊ አቶ ደበላ ተክሉ እገታው በሸኔ ታጣቂዎች ተፈጽሟል ካሉ በኋላ ታጋቾችን ለማስለቀቅ መንግስት እያደረገ ነው ያሉትን ጥረት አብራርተዋል። ታጥቀው የሚንቀሳቀሱ ኦነግ ሸኔ የሚባሉ ታጣቂዎች ገባደበላ በተባለው ስፍራ አካባቢ እነዚህን ሶስት ሰዎች መኪና አስቁመው ከመኪናው ላይ አውርደዋቸው ነበር የሚሉ መረጃዎች ከህብረተሰቡ መካከል ደርሰውን ነበር። መኪናውንም ከፈተሹ በኋላ እነዚህን ሶስት ሰዎች እዛው እንዳስቀሯቸው ነው መረጃ የደረሰን። እነዚህ ሰዎችም የካማሺ ዞን የጸጥታ ኃይሎች መሆናቸውን ነው የሰማ ነው። ከካማሺ አመራሮች ጋር በመሆን በጉዳዩ ዙሪያ በመነጋገር ሰዎቹን ለማስለቀቅ የተለያዩ ጥረቶችን እያደረግን ነው ነው ያሉት ታጣቂዎቹ እገታውን የፈጸሙት በሁለቱ ክልሎች ህዝቦች መካከል ግጭት ለመፍጠር ነው ሲሉም አክለው ገልጸዋል ኃላፊው ኑቲ ከኒቲ አመኑ ከኖጀኑ መኒ ብያ ከነ ኬሰ ጅሩ ቶኮ ቤኒሻንጉል ጉሙዝ ኦሮሞ እኛ ግን የምናምንበትና የምንተገብረው በዚህ ሀገር ያለው ህዝብ አንድ ነው ብለን ነው የቤኒሻንጉል ጉሙዝ ህዝብ የኦሮሞ ህዝብ ነው የኦሮሞ ህዝብም የቤኒሻንጉል ጉሙዝ ህዝብ ነው። እነዚህ ታጥቀው የሚንቀሳቀሱ ኃይሎች እንዲህ አይነት ተግባራትን በኦሮሞ ህዝብ ላይም ይፈጽማሉ። ጉዳዩን ከማባባስ ይልቅ አሁን የታገቱትንም ከዚህ ቀደምም የታገቱብንን ሰዎች ለማስለቀቅ መተባበር አለብን ስል ጥሪ ያቀርባለሁ ነው ያሉት። በዚህ ዙሪያ ከታጣቂዎቹ በኩል እስካሁን የተባለ ነገር የለም። ታጣቂዎቹ ከዚህ ቀደም ስማቸው በሚነሳበት ጉዳይ አስተያየት መስጠት በሚፈልጉበት ጊዜ የእጅ ስልኮቻቸውን በመጠቀም ምላሽ ይሰጡ የነበረ ሲሆን ከቅርብ ጊዜ ወዲህ ግን የስልክ ቁጥራቸው ነው በሚል በሚሰጡን ቁጥሮች በተደጋጋሚ ስንደውል ስልካቸው ስለማይሰራ ልናገኛቸው አልቻለም። በሌላ በኩል መንግስት ሸኔ የሚላቸው ራሳቸውን የኦሮሞ ነጻነት ሸማቂዎች ብለው የሚጠሩ ሸማቂዎች ቡድን ዓለም አቀፍ ቃል አቀባይ መሆናቸው የተናገሩት አቶ ወዳት ረቢ የሰራዊቱ አባላት ጅምላ ግድያን በመሳሰሉ ተሳትፈዋል በሚል ለሚቀርብባቸው ክሶች ከዚህ ቀደም ለአሜሪካ ድምጽ በሰጡት ምላሽ ኢትዮጵያ ውስጥ በሚደረጉት እንቅስቃሴ ሰላማዊ ሰዎችን እንደማያጠቁና ጉዳያቸው ከኢትዮጵያ መንግስት ወታደሮች ጋር መሆኑን ገልጸው ነበር። ከሁለት ዓመት በፊት በሁለቱ ክልሎች አዋሳኝ አካባቢዎች ውስጥ በተፈጠረው ግጭት በርካታ ሰዎች የተገደሉ ሲሆን በመቶ ሺዎች የሚቆጠሩ ዜጎችም ተፈናቅለው ነበር። መንግስት የተፈናቀሉ ዜጎችን ወደ ቤት ንብረታቸው እየመለሰ እንደሚገኝና የቀሩትንም ለመመለስ እየተሰራ መሆኑ መገለጹም ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ